Voice of America. በአስራ አንድ ከተሞች የሚገኙ ሃያ ሁለት ሺህ የጎዳና ተዳዳሪዎችን መልሶ ለማቋቋም እንቅስቃሴ መጀመሩን የኢትዮጵያ መንግስት አስታውቋል። እቅዱን በሰራተኛና ማህበራዊ ጉዳይ ሚኒስቴር በኩል ይፋ ያደረገው መንግስት ቀደም ብሎ የተጀመረው ይህ እንቅስቃሴ የኮሮና ቫይረስን ለመከላከል ከሚደረገው ርብርብ ጋር ተያይዞ እንዲፋጠን መደረጉን አስታውቋል። ት በአስቸኳይ መልሶ ለማቋቋም እንደሚሰራም ተገልጿል። ፀሐይ ዳምጠው ዝርዝር ዘገባውን ታስደምጠናለች። የኮሮና ቫይረስ ወረርሽኝ እንዳይስፋፋ የተለያዩ እርምጃዎችን እየወሰደች ያለችው ኢትዮጵያ በጎዳና ላይ የሚኖሩ ዜጎችን ጉዳይም ከግምት ማስገባቷን አስታውቃለች። የሰራተኛና ማህበራዊ ጉዳይ ሚኒስቴር እንዳስታወቀው በተለያዩ ምክንያቶች ኑሯቸውን በጎዳና ላይ ያደረጉ ህጻናቶች፣ ሴቶችና አረጋውያን በመደገፍ የተሻለ ህይወት እንዲኖራቸው ለማድረግ ከተለያዩ አካላት ጋር በትብብር እየሰራ ነው። እንደ ሚኒስቴር መስሪያ ቤቱ ገለጻ የኮሮና ቫይረስ ወረርሽኝ መከሰት ደግሞ ቀደም ሲል የተጀመረውን ይህንን እንቅስ ስቃሴ አጣዳፊ አድርጎታል። በአሁኑ ወቅት በመላው ሀገሪቱ ከሰማኒያ ሺህ በላይ የጎዳና ተዳዳሪዎች እንደሚገኙ ሚኒስቴሩ ይገልጻል። ከዚህ አንጻር በ11 ከተሞች የሚገኙ 22000 የጎዳና ተዳዳሪዎች መልሶ ለማቋቋም ከተለያዩ አገልግሎት ሰጪ ተቋማት ጋር ውል በመግባት ላይ እንደሚገኙ የሰራተኛና ማህበራዊ ጉዳይ ሚኒስቴር ዶክተር ኤርጎጌ ተስፋዬ አብራርቷል። በጎዳና ላይ ኑሯቸውን ያደረጉትን የማህበረሰብ ክፍሎች ለመታደግ በ11 ከተሞች ላይ የተጀመረ ስራ ነው። ህጻናት፣ በተለይ ደግሞ ልጆችን የያዙ እናቶች፣ አረጋውያንን መልሶ ማቋቋም እንደዚሁም አካል ጉዳተኞችን በዘላቂነት ህጻናቱን ከጎዳና ላይ ማንሳት ብቻ ሳይሆን በተለይ ቤተሰብ ያላቸው ከሆኑ ከቤተሰቦቻቸው ጋር እንዲገናኙ የማድረግ ስራ፣ ህጻናቱም ቤተሰቡም የሚረዱበትን አግባብ ማመቻቸት። ሌላው በዘላቂነት ትምህርት ህጻናት የሚያገኙበትን ሁኔታ ማመቻቸት። ወጣቶች ከሆኑ ደግሞ ከ14 ዓመት በላይ ከ18 ዓመት በታች የሆኑ ከሆኑ የሙያ ስልጠናና የስነ ምግባር ወይም የስነ ልቦና ምክር በመስጠት ወደ ስራ ማሰማራት እና ማቋቋምን ሁሉ የጨመረ ተግባር ነው ማለት። ከዚህ ጋር ተያይዞም ሚኒስቴር መስሪያ ቤቱ በስምንት ከተሞች የሚገኙ ከስድስት ሺህ በላይ የጎዳና ተዳዳሪዎች ተጠቃሚ ለማድረግ ሀያ ሰባት አገልግሎት ሰጪ ተቋማት በመቀሌ፣ በአዳማ፣ ደሴ፣ አዋሳ፣ ጋምቤላ፣ ሐረር፣ አዲስ አበባ እና ድሬዳዋ የሚገኙ ዜጎችን በዘላቂነት ለማቋቋም የተለያዩ እንቅስቃሴዎች እያደረጉ እንደሚገኙም ተገልጿል። በቀጣይም በሌሎች ከተሞች ህጻናትን የያዙ እናቶች፣ ወጣቶች እና አረጋውያን ከጎዳና ማንሳት በዘላቂነት ለማቋቋም የቅድመ ዝግጅት ስራዎች ተጠናቋል ነው የተባለው። በሀገሪቷ የኮሮና ቫይረስ መከሰቱን ተከትሎ ተጋላጭ የህብረተሰብ ክፍሎች የማንሳት ስራዎች በጥንቃቄ እየተካሄዱ እንደሆነ ሚኒስቴሯ አብራርተዋል። ይህንን የማንሳት ስራ ስንሰራ በአግባቡ መሆን አለበት። ከጎዳና ላይ የሚነሱ አረጋውያን እንደተነሱ ወደ አገልግሎት ሰጪ ተቋማት አይሄዱም። እንደተነሱ ከጤና ጥበቃ ሚኒስቴርና ከሚመለከታቸው ባለድርሻ አካላት ጋር በመሆን በተለዩ የኳረንታይን ስፍራዎች የሚቀመጡና የህክምና አገልግሎትን ለ14 ቀናት የሚደረግላቸው ከዛም በኋላ ተጠቂ የሆኑትን ተገቢውን ህክምና እንዲያገኙ ማስቻል ነፃ የሆኑትን ደግሞ አሁን የሚወስዷቸው የአገልግሎት ሰጪ ተቋማት ላይ አገልግሎቱን እንዲያገኙ ይደረጋል የመቅዶኒያ የአረጋውያን እና የአእምሮ ህሙማን መርጃ ማዕከል መስራች አቶ ቢኒያም በለጠ በበኩሉ አረጋውያንን ለመርዳት ተግባራዊ ምላሽ መስጠት መጀመሩ የሚያስደስትና እርምጃ ነው ብሏል። እስካሁን ድረስ ያው እኛ በግላችን እየሰራን የተወሰነ ድጋፍ ነበር የሚደረገደን አሁን ደግሞ ሙሉ በሙሉ ገብቶ ሰዎች ከጎዳና እንዲነሱ ማድረጉ ለኢትዮጵያ በጣም ትልቅ ነገር ነው። ያው አንድ ሀገር እንግዲህ መንገድ መስራት ምናምን ብቻ አይደለም። እድገት ማለት ሰዎች ላይ ነው ሞር መሰራት ያለበትና ከእግዚአብሔርም የሚጠበቀው ይሄ፣ እግዚአብሔር የሚጠይቀን በዚህ ነው። ምክንያቱም ሰዎች ሲበደሉ ከእግዚአብሔር ያ ስለሚያስጠይቅ መንግስት በዚህ ነገር ላይ ትኩረት አድርጎ መግባቱ በጣም የሚያስመሰግነው ነው። ሚኒስትር መስሪያ ቤቱ ኢኒሽቲቭ ወስዶ ሆኖ መስራቱ በጣም እናመሰግናለን። በቀጣይ የሚ ነገር መጠናከር አለበት። የክብር አረጋውያን መስራች ወይዘሮ ወርቅነሽ በበኩላቸው መንግስት ዜጎች ሰዎችን ከጎዳና ህይወት ለመታደግ አሁን የጀመረው እንቅስቃሴ ተጠናክሮ መቀጠል እንዳለበት ተናግረዋል። እኛ ቮለንተር ከጎዳና እያነሳን አረጋውያን ሂሳብ እየረዳናቸው ነው ያለ ነው። የዛሬ ግን በጣም ለየት የሚያደርገው ከበሽተው ጋርም ሳይሆን ከዛ ቀድሞ ነው የተጀመረው ይሄ ፕሮግራም እና አሁን አጋጣሚ ሆኖ ከዚህ ከአሁኑ ቫይረሱ ጋር ነው የተገናኘውና ኢኒሺዬቲቭን ወስዶ ሚኒስቴር መስሪያ ቤቱም ሆነ መንግስታችን ጎዳና ያሉትን አረጋውያን ዛሬ ወጣቶች እንኳን አሁን እዚህ ያላችሁት እኔም ነገ አረጋዊ ቢሆን የሚያሰኝ ስራ እየተሰራ ስለሆነ እኔ በራሴ በኩል እጅግ በጣም ደስ ብሎኛል። እናንተም ከጎናችን ሁኑ። የሰራተኛና ማህበራዊ ጉዳይ ሚኒስቴር መረጃ እንደሚያመላክተው ማህበራዊና ኢኮኖሚያዊ ችግሮች ውስጥ የሚገኙ ሕጻናት፣ ሴቶችና አረጋውያን እንዲሁም አካል ጉዳተኞች ተጠቃሚ የሚያደርጉ የሴፍትኔት መርሃ ግብሮች ተግባራዊ እየተደረጉ ነው። ለአሜሪካ ድምጽ ሀይ ዳምጡነኝ ከአዲስ አበባ